ኤስቢኤስ አማርኛ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናሰማለን። ጠቅላይ ሚኒስትሩ መንግሥት ለሥራ አጦች እያደረገ ያለውን ድጋፍ እየመከቱ ነው በዩናይትድ ስቴትስ ካሊፎርኒያ በተከፈተ ተኩስ ሳቢያ በርካታ ሰዎች ሕይወታቸውን አጡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ሥራ አጦች የድጎማ ጭማሪ ይደረግ የሚሉ ድምፆች ጎልቶ መደመጥን ተከትሎ ጠቅላይ ሚኒስትሩ ድጎማ ተቀባይ ሆነው ሥራ ፍለጋ ያሉ አውስትራሊያውያንን አሞገሱ። የፌዴራል መንግሥቱ በቀን አርባ ዶላር የሥራ አጥነት ድጎማ ክፍያ እንዲጨመር ግፊት እየተደረገበት ይገኛል። አምስት መቶ ለሚደርሱ የሥራ አጥነት ድጎማ እና የወጣት አበል ተቀባዮች መጠየቆችን ያደረገው የአውስትሬሊያ ማኅበራዊ አገልግሎት ምክር ቤት ድጎማ ተቀባዮቹ ገንዘባቸውን ለማብቃቃት ሲሉ ራሳቸውን እንደሚያስርቡ ይፋ አድርጓል። ስኮት ሞሪሰን የድጎማ ክፍያው መጠነኛ እንደሆነ እና ከሁሉም የተሻለው ድጎማ ሥራ ነው በማለት ለፓርላማ ሲናገሩ አፈጉባኤ፣ አሁን ስለ ሥራ አጥነት ድጎማ መጠን እየጠየቅኩ ነው። በአማካይ 555 ዶላርስ በ14 ቀን፣ በተጨማሪ 130 ዶላርስ ከ50 ሳንቲም በየ14ቱ ቀን ለሥራ አጥነት ድጎማ ተቀባዮች። አፈጉባኤ፣ 99 ፐርሰንት ያህሉ ከሥራ አጥነት ድጎማ በላይ ያገኛሉ ብለዋል። ካሊፎርኒያ ውስጥ በአንድ የምግብ ፌስቲቫል ላይ በተከፈተ ተኩስ ሳቢያ አራት ሰዎች ሲሞቱ ከአንድ ደርዘን በላይ የሆኑ ሰዎች ቆስለዋል። ባለጠመንጃው ጊልሮይ ከተማ በየዓመቱ ወደሚካሄደው የነጭ ሽንኩርት ፌስቲቫል ዘልቆ የገባው የሽቦው አጥሩን ቆርጦ ነው። ተኩሱ የተጀመረው ፌስቲቫሉ ወደ መጠናቀው ደርሶ በነበረበት ወቅት እንደሆነ የተናገሩ አንድ የአይን ምስክር ሁኔታውን ሲገልጡ ሙቀት ነበር። ሰዎች የጮኹና ድምፃቸውን ከፍ አድርገው የተናገሩ ይሮጡ ነበር። ለቤተሰቤ የተናገርኩት በቀጥታ ወደ መኪና እንሂድና ከዚህ አካባቢ እንጥፋ የሚል ነበር ብለዋል። የፌዴራል መንግሥቱ ታዳጊ ወጣቶችን ከዓለም አቀፍ ወሲባዊ ማማለል ለመከላከል በግዙፍ ኩባንያዎች ላይ ጫና እንደሚፈጥር አስታወቀ። የአገር ውስጥ ጉዳይ ሚኒስትር ፒተር ዳተን ታዳጊ ወጣቶችን ኢላማ ያደረጉትን በቁጥጥር ስር ለማዋል ከእንግሊዝ የደህንነት ሽርካዎቻቸው ጋር እየተናገሩ ነው። ጠቅላይ ሚኒስትር ስኮት ሞሪሰን የኦንላይን ኩባንያዎች ታዳጊ ወጣቶችን ከጉዳት ለመጠበቅ ድርሻቸውን መወጣት እንዳለባቸው ገልጠዋል። ይሁንና የሳይበር ደህንነት ተጠባቢ የሆኑት ሱዛን ማክሊን እርምጃውን መውሰድ የሚገባው የፌዴራል መንግሥቱ ብቻ ሳይሆን ሁሉም የማኅበረሰብ አባላት የድርሻቸውን ሊወጡ እንደሚገባ ሲሳስቡ እንደኔ እንደኔ ማስተማር ለወላጆች ይህ የኢንተርኔት እውነታ መሆኑን ማሳወቅ ያሻል ባይ ነኝ። እውነታው በእርሶ ልጅ ላይ መከሰት የለበትም። ያንን ለማድረግ ሁሌም ችግር የሚደርሰው በሌላው ልጅ ላይ እንጂ በእኔ ልጅ ላይ አይደለም ከሚለው አስተሳሰብ መራቅ አለብን። ቅድመ መከላከል ለማድረግም እርምጃዎቹን መውሰድ ይገባናል፣ በማለት ሁሉም የማህበረሰብ አባላት ሙሉ ተሳትፎ እንዲያደርጉ ጥሪ አቅርበዋል። በመቶዎች የሚቆጠሩ የተቃውሞ ሰልፈኞች ካምብራ ከሚገኘው የፌዴራል ፓርላማ ፊት ለፊት የስደተኞች መብቶች ተሟልተው እንዲጠበቁ ሰልፍ አካሂደዋል። ተሰላፊዎቹ በጊዜያዊ ቪዛ ሳቢያ ስደተኞች የወደፊት እጣ ፈንታቸው ምን እንደሆነ በውል ስለማያውቁ ያላቸውን ስጋት አንጸባርቀዋል። ጥገኝነት ጠያቂዎቹም ለአዲስ መጤዎች ክብካቤ እንዲሻሻል ያሰባሰቡትን ፊርማዎች ለፓርላማ አስረክበዋል። ይህ በእንዲህ እንዳለም የዋን ኔሽን መሪ ፖሊን ሃንሰን መጤዎች የአውስትራሊያ የድጎማ ሥርዓት አለቅጥ ተጠቃሚ ሆነዋል በሚል የመጤዎች ቁጥር ላይ ገደብ የሚጥል ሕዝበ ውሳኔ እንዲካሄድ ቀርቦ የነበረው ረቂቅ ድንጋጌ 54 ተቃውሞ ሁለት ድጋፍ በማግኘት ውድቅ ሆኗል። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትሩ መንግስት ለሥርዓቶች እያደረገ ያለውን ድጋፍ እየመከቱ ነው። በዩናይትድ ስቴትስ ካሊፎርኒያ በተከፈተ ተኩስ ሳቢያ በርካታ ሰዎች ሕይወታቸውን አጡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። ምን እንደሚያስቡ ይንገሩን። የኤስቢኤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስቢኤስ አምሃሪክ ይከተሉን።